ከአራቱ ፈረንሳውያን ተከሳሾች መካከል አንዱ የሆኑት የ ስልሳ አራት ዓመቱ ጡረተኛ ጀራልድ ቦኔ ምንም ህግን የተላለፈ የወንጀል ተግባርም አለመፈጸማቸውንም ገልጸዋል። እኛ ምንም ወንጀል አልሰራንም። እርዳታ ለሚያስፈልጋቸው ሰዎች ነው እርዳታ ያደረግ ነው። በወቅቱ በረዶ ስለነበር እነዛን ሰዎች በቀዝቃዛ አየር ውስጥ ልንተዋቸው አልቻልንም ነበር። በቀላሉ ያደረግነው ፈረንሳይ ውስጥ ከአንዱ መንደር ወደ ሌላ መንደር መጠለያና ምግብ እንዲያገኙ ስናጓጉዛቸው በፖሊስ ተያዝን እንጂ ድንበር አላሻገርናቸውም። በህገ ወጥ መንገድም ከነሱ ጋር ወደ ፈረንሳይ አልገባንም። እኛ ሰብአዊ ድጋፍ እርምጃ ነው የወሰድነው። በፈረንሳይና በጣሊያን ድንበር በሚገኘው ሮያ በተባለ አካባቢ ከጣ ጣሊያን ወደ ፈረንሳይ የሚሻገሩ ስደተኞችን ሰብአዊ ድጋፍ በሚያደርግ ማህበር ውስጥ ንቁ ተሳታፊ መሆናቸውን የገለጹልኝ ጀራልድ ቦኔ እነሱ ብቻ ሳይሆኑ ሌሎች በአካባቢው የሚገኙ ሰብአዊነት የተላበሰበት ተግባር የሚያደርጉ ፈረንሳውያን በተደጋጋሚ በተለያየ ጊዜ ለእስርና ለከፍተኛ የገንዘብ ቅጣት መዳረጋቸውን ተናግረዋል። ሌላኛው ስደተኞችን አጓጉዘዋል በሚል የቅጣት ሰለባ የሆኑት የስልሳ ስምንት ዓመቱ ፈረንሳዊ ረኔ ዳሆም የይግባኝ ሰሚ ችሎቱን ውሳኔ በመቃወም ሌላ የሰበር ሰበር ችሎት ክሳቸውን እንደሚያቀርቡም ገልጸዋል። ሊግ ኦፍ ሁማን ራይትስ የተሰኘው የፈረንሳይ የሰብአዊ መብት ተከራካሪ ተቋም ዋና ጸሐፊ የሆኑት ዶሚኒክ ጁቤየር በበኩላቸው ሲናገሩ በንድፍ ሀሳብ ደረጃ በሰብአዊ መብት ህግና በሌላው የፈረንሳይ ህግ መካከል ምንም ተቃርኖ የለም እንዲህ አይነት ነገር ወንጀል ሊሆን አይችልም እነዚህ ሰዎች ከተስማሙ ሊሆን የሚችለው ሁኔታ እንከታተላለን ግን የሰበር ሰሚ ችሎቱ ተመሳሳይ ፍርድ ካሳየ ወደ አውሮፓ ሰብአዊ መብቶች ፍርድ ቤት እንሄዳለን ካሌ ውስጥ ለሚገኙ ስደተኞችና ተገን ጠያቂዎች የሚያደ የሚያደርጉትን ሰብአዊ እርዳታ ድጋፍ በጣም አስቸጋሪ በሆነ ሁኔታ ውስጥ እያከናወኑ እንደሚገኙ የምትገልጸው የኢትዮጵያ 56 በተሰኘው ግብረሰናይ ድርጅት ውስጥ በበጎ ፈቃደኝነት እያገለገለች የምትገኘው የ24 ዓመቷ ወጣት ክርስቲል ናት። ከዚህ ቀደም የካሌ ከንቲባ ምግብ በሚያድሉበት ስፍራ ላይ አገልግሎት እንዳይሰጡ ክስ ተመስርቶባቸው እንደነበር ሆኖም የፍርድ ቤት ክሱ እሱን መርታት መቻላቸውን ተናግራለች። ለዶች ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ